የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 ና በ22 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀምረ እስኪመለስ የቀጠለ ይመስላል ሁነኛ መልስ ፍለጋው የስልጣንንና የሀብትን ክፍፍል ወደ ጎን አድርጎ ለሕልውና ትንቅንቅ የተገባበት ጊዜ ነው። ይሄ ግብግብ ተጀምሯል እና ካላወቅንበት ቶሎ በእንጭጩ መፍትሄ ልናገኝለት ካልቻልን እየቀጠለ ከሄደ የእያንዳንዳችንን ሕልውና በጣም አስጊ ሁኔታ ላይ እየገባ ነው። የሀገር ባለቤት ማይሆን የጋራና የግል ጉዳይ ምንነት፣ የጋራ ጉዳዩን እንዴት መከናወን እንደሚገባን፣ የግል ጉዳዮቻችን እንዴት ጠብቀን ማሳደግ እንደሚገባን፣ በእነዚህ ላይ ማን ይወቅ የሚለው መሰረታዊ ጉዳይ ነው በአንድ ሀገር ውስጥ ኢህአደግ አሁን ይህንን ነገር ለመፈጸም የሚያስችል ተክለ ሰውነት ያለው አጋስ አጠቃላዊ ሁኔታው አንደኛ ገፊ መስሪያትን ነው ያን ሁላችንም አንደኛ ለእነዚህ ሰዎች ለባለስልጣኖቹ፣ እንደ ዋይንድ በርድ ወይም መውጫ ነገር እናዘጋጅላቸው፣ ልናያገር እኛም ደግሞ እነሱን አኮሞዴት ልናደርግ የምንችለበትን የምንችልበት ናግባር። እንደኛ ማሰባት የአገር ጉዳይ ዛሬ የሚያነጋግራል። እናም ስለሚያሳስቡን ጉዳዮች ሰዓቱ ከረፈደ በኋላ ሳይሆን ዛሬ መነጋገር ለመነጋገር ያህል ብቻም ሳይሆን ለመግባባትና አንዳች ጠቃሚ መላ ለመሻት መንገዱ ተጀምሯል። የዛሬውም የዚሁ አካል ነው። የሁላችንም በሆነች አገር ለሁላችንም የሚበጁ የህይወት መላዎች የሚሉ ይመስላል የዛሬዎቹ የአገር ጉዳይ ባለተራዎች። በወጋቸው የሰማችኋቸውም ተወያይ እንግዶቻችን ናቸው። ዛሬም ተገቢ ቦታ በተያዘለት ውይይት ጠብቋቸው። ከእሁድ ታህሳስ 8 2010 ዓ ም ዝግጅቶቻችን ጋር የፕሮግራም አቀናባሪያችንን ንጉሡ ታምሬን ይዘን አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰአቱ። የሰአቱን ያለም ዜና እናስቀጥል።